ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰአሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰአሊያን በስራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰአሊያን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን። እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። ስምንት ዓመት በፊት ነው የተገናኘ ነው እኔ እንኳን እዚህ ሙያ ውስጥ ወደ ሀያ ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር። ጋለሪም ነበር ሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትም ብዙም እንትን ስላልነበረ እይታው ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ ስምንት ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሰልት እያደረግን ብለን በዛ እንደዛ ተብሎ ተጀመረ እና በሁለት ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ ለቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም ዩሮፕ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ። ከአርቲስቶች ጋራ ከሀያ ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም። እውነትም ለመናገርም አልነበረምም ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስዋለኝ እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የኛ አርቲስቶች፣ እንደገና ደግሞ ከኢንስቲቱሽኖች ጋር ያለው ግንኙነት፣ ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው። ብንፍ ጨረጨረውና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ ንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እነዚህማ ከዛ ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን፣ በዛው ስድስት ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስማት ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ አምስት አመት ትንሽ ወር አልፏል። ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተ። እንግዲህ አቶ መሳይ ዲስቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በዓለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በዓለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው የምንለው ስንጀምር የነበረው እና ለመሳተፍ ው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። ዓለም ላይ ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ ዋን ፊፍቲ ፎር የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው። ተጋብዘ በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባ ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ፣ አንዳንዶቹ ሀያ ሰላሳ ሺህ ሰው ነው የሚመጣው። እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስለ አንተ እንድትታወቅ፣ እነማን ናችው? ለምን እኛ ገባ እንታወቅም? ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው ምን እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው፣ ለምን ይሄን ሰርቶ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አያገኙ። በዛ የተነሳ ያኔ የነበርንበት እና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰኸዋል። በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ሥራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን ሀገር አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው። ሀገር አንድ ቀን ገብቼ ይኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተጠረኩትና፣ በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባህን ኢትዮጵያ ሁል ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም እኔ መጥቼ ጊዜ የማጠፋ መላው ኢትዮጵያን እዞር ነበረ። ገባ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚህ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። አልገባህ? እውነት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ፣ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴን ነው የምልህ፣ መጀመሪያ በኋላም ደግሞ ያሳዝንኛል። ገባህ፣ ለምን እኛ አሁን ገባህ፣ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነንበት አምነንበት ውጭ አውተን እናሳትፈው። ለምንድን ነው የኢትዮጵያ ሯዋጮች ውጭ ወጥተው እንደዚህ ያለ ትልቅ ነገር ክብር አግኝተው ለሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ብዙ ኢትዮጵያውያኖች ስራ ላይ ያሳትፋሉ። እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል። እና ሰአሊዎችን፣ የኢትዮጵያ ሰአሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም በጣም በጣም በጣም የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታክሲ ሹ አለ። መቶ አስር ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም፣ ካንቨስ ከአንድ የአርት ሰፕላይ ስቶር ገብቼ ገዝቼ ሙያን ማዳበር ይችላለው የሚልበት ሀገር አደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ ያሉ የሚያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው። እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን ው እየተጋፋል እንግዲህ እዚህ ደርሰናል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ የኢትዮጵያን ስዕል ስራዎችንና የዓለም ገበያን በተመለከተ ከአቶ መሳይ ኃይለ ልዑል ጋር የጀመርነውን ቆይታ እንመለስበታለን አቶ መሳይ አዲስ ፋይን አርት የተሰኘ የሥነ ጥበብ ሥራዎች ማሳያና መገበያያ ተቋም መሥራቾች መካከል አንዱ ነው ተመልሰናል። ጋቢና መዝናኛ ከአሜሪካ ድምፅ። የዛሬ እንግዳችን አቶ መሳይ ኃይለ ልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስታወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሃሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያውያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየኩት የምትለውስ ሰዓሊ የትኛው ነው? ወይ እምልህ ያው መቼም እንግዲህ አትፈርድብኝም፣ ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸውና እነዚህን አርቲስቶች ያው አድሎን ብለው እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ፣ አሁን ለምሳሌ በኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰአሊ ስራ ወይም የአንዷን ሰአሊ ስራ ናይና፣ እንዴ ቆይ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ይሄ ሁሉ መገምገም አለበት። ገባህ? ለምን ያው ቢዝነስ ነው፣ እውነትን እናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባህ? ለእኛ ጋር ከእኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ገባ ላይመቻቸው፣ ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው? የአርቲስ ወይ አርቲስ ብለን ነው የምንገበግበው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላይ ስለሆነ የእኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ናቸው። አንጋፋ የምትላቸው አሁን ታደሰ መሱን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በውበት ጨምሮ ላቸው ቁመት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው፣ እሱን ያደርጋል። ሉሰገር በጣም በጣም ነው እዚህ የታወቀ አርቲስት ነው። ደግሞ ከእነሱም ደግሞ እድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛኸኝ ያሉ እነ ተስፋዬ ወርጌስ ያሉ ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን ነው? የኑሮ ኤክስፒሪንሳቸው አሜሪካ ነገር ስለሆነ፣ እንደዛ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪንስ የሚሰሩ ስራዎች ያሳያሉ። ይሰራል። እዚህም ኢትዮጵያ ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም። ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ። ብዙ ሀሳቡን ማዳበር ይችላል። ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንስኬፕ የምንለው አይነት እንደዛ እንደዛ ብቻ አይደለም ዛሬ ኢትዮጵያን አርቲስቶች የሚሰሩት። እውነቴ ነው የምልህ፣ በጣም በጣም በጣም የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች የጊዜውን የጊዜውን የሚገልጹ ስራዎች ብዙ ብዙ ስራዎች ይሰራል። አንዳንዴም ፖለቲካ የሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና ገና ብርስን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን እነ ትዝታ፣ እነ ሰሎሜ ብት፣ እነ ግርማ በርታ ፎቶግራፈሮች እነ ማይክል ጸጋይ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ፣ እስራኤል ሀገር፣ አሜሪካን ሀገር እና በሰፊው ነው የገባንበት ከባለፈው ዓመት ወዲህ በመላለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርጓል የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስ እና ይዘት እየገመገሙ የሚወስኑበት አይነት ነው ምን አይነት ጫና ፈጠረባችሁ በምን ሁኔታስ ተቋቁማችሁ ታለፋችሁ መጀመሪያ ላይ በጣም ያስደነግጥ ነበር ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው፣ እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከዘጠና ፐርሰንቱ በላይ የእኛ ገዥዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋለ። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው አራት ወር አየነው። የከፈትነውን ጋለሪ ዚም ዘጋን፣ ለንደንም የነበረውን። በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባይ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የእኛን የዲጂታል የምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉት። እና ያ ምን አደረገልን? ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት እና የሚገርምን ቀስ በቀስ ክላይንት እንጌጅ እያደረግን መጣን። የእኛም የመጀመሪያ የነበረም ፍርሀት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ በስት የል ለአዲስ ፋይናል ለቢዝነሳችን ያለፈው አመት ነበረ እርግጥ ያው ሰው ጋደሪም መምጣት ባይችልም፣ አሁን አዲስ አበባ ከአንድም ሁለት ቦታ ፎቅ ውስጥ ነው ያለ። ነው ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ላለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን፣ እሱም ጥሩ ውጤት ነበረው። በእኛ በኩል በመናገር የመጀመሪያ የፈራ ነው ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያ ንስሩ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ ማለቱም ከሰዓት ቁጥር ከአስር ሺ ሀያ ሺ አምሳ ሺ ከመቶ ሺ ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም። ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ስኖው ቢግ ዲል አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ አዳዲስ ዋጋ መስመር የጀመሩት። በተለይ ነው ዌስት አፍሪካ ያሉት እና ሳውት አፍሪካ ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው በኛ የሚገዙት። እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው፣ ዋጋችሁ ተወደደ ለምንድን ነው እናንተ ዋጋ ወደ ላይ የሚወጣው ሁሉ ይሉናል። እኛ ደግሞ መሸጥ አቅቶን አደለም፣ ገባ? የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ ድማንድ እስካለ ድረስ ዋጋው እየጨመረ እየጨመረ እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ አለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ አስር ዓመት የዛሬ አስራ አምስት ዓመት የነበረ እና አሁን ያለው ዋጋ በሕይወት እንኳን የሌሉት እንደነ እስክንድር በጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከመቶ ሺህ ዶላር በላይ ሁሉ ተሸጠዋል። ነባ ሪሊ አሁን ያለው ጥሩ ጊዜ ነው ውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው። ብለው አንድ የመጨረሻ ጥያቄ የኢትዮጵያ ስነ ጥበብ ወይንም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታ እያል መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አሳለሁ ወይ? እኔ በሱ ምንም አልጠራጠርም። ምክንያቱም በቂ በቂ የሆኑ አርቲስቶች አሉ፣ ዛሬ ኢትዮጵያ ያፈራቻቸው። አሁን የጠራሃቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ያ የሚያሳየው ገባ ተቀባይነት እያገኘ ነው የዓለም የአርት ገበያው አሁን ገባ ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል ለምን የአፍሪካ ከሃምሳ አራት ሀገር በላይ ነው ባ እያንዳንዱ ሀገር ስንት ብሄር አለው ስንት ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየኸው ብዙ ብዙ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ የሚገርሙ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ ማዕት ማዕት ማዕት የተፈጠሩ አርቲስቶች አሉ፣ ብቃት ያላቸው፣ እውቀት ያላቸው፣ ትምህርት ያላቸው። ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ ሶስት አራት አምስት ጋለሪዎች አሁን አዲስ አበባ ይቋቋሙና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት፣ የትናየት መድረስ እንደምንችል ግን አሁን በቃ ትንሽ እኔ መንግስትን ክርስሳይ ስለማድረግ አይደለም፣ ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው። ገና ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳዴ የሚልጅ የኮረኮብከው የትም አይደርስ። ይገባ ኤንካሬጅመንት ይፈልጋል ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ በአስር ሺህ ዶላር በአስራ አምስት ሺ ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም፣ ጋለሪ ብቻ አይደለም፣ ሀገሪቷም ተጠቃሚ ነች። ገባ እነዚህ ደግሞ አራት አምስት ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሀ፣ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው። ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። አያ ስምታ እንቅስቃሴ አለ አዲስ አበባ በሮ ነው። ከሰው በፊት መምጣት የሚፈልገው ለምን? ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው። ገባ እኛ ይህንን እናውቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም በጣም በጣም ብዙ ወደፊት ታያለህ። አምስት አመት አስር አመት ውስጥ ስም የሚያስጠሩ አርቲስቶች አለ። ምንም በዛ በኩል ችግር የለም። እጅግ በጣም አመሰግናለሁ። አቶ መሳ ሀይለ ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለ አወጋኸን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ በራሴና በራኬብስ እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም በጣም በጣም የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ በእነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጃሜንን <Sýstup>

መቅረሻ ጉልቦታ እንጃ ምን እንደሆ ያስነካሽኝ፣ ከሀገር ከሞላ ሰው የምለው አንችን እንጃ ምን እንደሆ እኔስ ምናውቄ መወሰኔ፣ በዛ ባንቺ መነጠቄ እንዲያው i <Sýstup> do <Sýstup> አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገሰው ይበለን። መልካም ምሽት ይኑላችሁ።